ምዕራፍ ሁለት እግዚአብሔር የሚጠቀምበት ሰው ኢያሱ፣ ምዕራፍ አንድ ቁጥር ዘጠኝ ኢያሱም የሕዝቡን አለቆች በሰፈሩ መካከል እለፉ፣ ሕዝቡንም አምላካችሁ እግዚአብሔር ርስት አድርጎ ወደሚሰጣችሁ ምድር እስከ ሶስት ቀን የን ዮርዳኖስን ተሻግራችሁ ልትወርሷት ትገቡባት አላችሁና ስንቃችሁን አዘጋጁ ብላችሁ ዘዟቸው ብሎ አዘዘ። ኢያሱም የሮቤልን ልጆች፣ የጋድንም ልጆች፣ የምናሴንም ነገድ እኩሌታ እንዲህ ብሎ ተናገራቸው። የእግዚአብሔር ባሪያ ሙሴ እንዲህ ብሎ ያዘዛችሁን ቃል አስቡ። አምላካችሁ እግዚአብሔር ያሳረፋችኋል፣ ይህችን ምድር ይሰጣችኋል። ሚስቶቻችሁና ልጆቻችሁ ከብቶቻችሁም፣ ሙሴ ከዮርዳኖስ ማዶር በሰጣችሁ ምድር ይቀመጡ ነገር ግን እናንተ ጽኑዓን ኃያላን ሁሉ ተሰልፋችሁ በወንድሞቻችሁ ፊት ተሻገሩ፣ እርዷቸው። እግዚአብሔር እናንተን እንዳሳረፋችሁ ወንድሞቻችሁን እስኪያሳርፍ ድረስ እነርሱም ደግሞ አምላካችሁ እግዚአብሔር የሚሰጣቸውን ምድር እስኪወርሱ ድረስ፣ ከዚያም በኋላ የእግዚአብሔር ባሪያ ሙሴ በፀሐይ መውጫ ወደ ሰጣችሁ ወደ ርስታችሁ ምድር ትመለሳላችሁ። ትወር ሰዋተም አላችሁ ነርሱም ለያሱ እንደይ ብለው መለሱለት። ያዘዝኸንን ሁሉ ነገር ሁሉ እናደርጋለን። ወደምትልከንም ስፍራ እንሄዳለን። በሁሉም ለሙሴ እንደታዘዘን እንዲሁ ላንተ ደግሞ እንታዘዛለን። ብቻ አምላክ እግዚአብሔር ከሙሴ ጋር እንደነበረ ካንተ ጋር ይሁን። በትእዛዜ የሚያምን የሚያምጽ ሁሉ የምታዘውንም ቃል ሁሉ የማይሰማ እሱ ይገደል። ብቻ ጽና፣ አይዞ። ኢያሱ ምዕራፍ 1 10 እስከ 18። በመጽሐፈ ኢያሱ የሚገኘው ውስጣዊና ጥልቅ ትርጉም አሁን መመርመር ጀምረናል። የእግዚአብሔር ትእዛዝ እንዲህ ነበር፣ አንተና የህዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደሚሰጣችሁ ምድር ይህን ዮርዳኖስን ተሻገሩ። ጦርነትና በውጊያ ቢሆንም ይህ የተሻለ የኑሮ ደረጃና ሁል ጊዜም ጥርጣሬና ድል መሆን ካለበት የምድረ በዳ ኑሮ የበለጠ የማሸነፍ ኑሮ እንዳለ ይገልጻል። እንደማምነው በሁላችን ልብ እግዚአብሔር የሚጠቀምበትና ልሰራበት የሚችል ሰው እንዴት አድርጌ ይሆናለሁ የሚል ጩኸት አለ። እግዚአብሔር ለመንፈሳዊ መርነት የሚያምነው ሰው እንዴት ያለውን ነው። እስቲ እግዚአብሔር ለመሪነት የመረጠውን ሰው እያሱን እናስብ። ይህ አዲስና ከፍተኛ ኃላፊነት በተሰጠው ወቅት ለእያሱ የመጣው የእግዚአብሔር ቃሌ ነበር፣ የምትሄድበት ሁሉ አምላክ እግዚአብሔር ካንተ ጋር ነውና ጽና፣ አይዞ፣ አትፍራ፣ አትደንግጥ ብዬ አላዘዝሁምን? የእግዚአብሔርን ሥራ ልንመራ ከፈለግን ሁላችን ጽኑዎች መሆን አለብን ማለት ነውኒ። እንዲህ እስከሆነስ ተስፋችን ጥቂት ነው። ብዙውን ጊዜ እንደ ጳውሎስ ለዚህ የሚበቃ ማን ነው እያልን እንጩኋለን። እግዚአብሔር ግን ኢያሱን እየደጋገመ ጽና፣ በርታ፣ አይዞ ይለዋል። ይህ ለምንድን ነው? በእውነት ኢያሱ የራሱን አለም ብቃት ድካም ያውቅ ነበር። እንዲህ ያለ ክብር እንደሚሰጠው ከቶ አላሰበም። የሙሴ ባሪያና አገልጋይ ሆኖ በምክትልነት መኖርን ፍጹም በቃኝ ብሎ ተቀብሎታል። ነገር ግን አንድ ቀን ጥሪ በመጣለት ጊዜ ልቡ ቀለጠ። እግዚአብሔርም ጽና አለው። እግዚአብሔር ለአንድ ሰው እንዲህ ስል ስናገር ያ ሰው ደካማ መሆኑን ያስረዳል። አትፍራ ስል ሰውየው እንደሚፈራ ያስረዳል። አይዞ አትደንግጥ ማለት እግዚአብሔር የሚናገረው ያ ሰው ተስፋ በመቁረጥ ስራውን እንደሚያቋርጥ ያረጋግጣል። ለሰዎች እንዲህ ስል ስሰማቸው እግዚአብሔር መጥቶ ለመሪነትና ለኃላፊነት ያነሳሳቸዋል። እግዚአብሔር ይቅር ይበለን እንጂ ብዙዎቻችን እንዳይጠቀምብን ለእግዚአብሔር ትልቆች ነን የምናደርገውን በመወጠንና ላሰራሩን በራሳችን ውጥኖች ተሞልተናል። እግዚአብሔር ዝቅ ሊያደርገን ሊሰብረንና ባዶዎች ሊያደርገን ይፈልጋል። ስራውን ተቀብለን በርሱ ፈቃድ ወደፊት መገስገስ እንድንችል አነስተኛዋን መጽናናትንና ድፍረት እንኳ ከላይ እንድንቀበል እግዚአብሔር እጅግ ዝቅ ሊያደርገንና አለመብቃታችንን ሊያስረዳን ይፈልጋል። አንዳንድ ሰዎች ብርቶችና አያላን የሆኑ ሰዎች ብቻ ኑሮ ሊመቻቻቸው ይችላል ብለው ይላሉ። እግዚአብሔር ግን ለዛሉና ጉልበት ላጡ ደካሞች ኃይል ይሰጣል። በሰው ድካም የእግዚአብሔር ኃይል ይገለጣል። ያሉትን ነገሮች እንደሌሉ ለማድረግ በመናምን ነገሮች ይሰራል። እሱ እንደ መሰከረው ሐዋርያው ጳውሎስ በንግግር ችሎታው የተዋረደ በመሆን ፈንታ ስልጡን ተናጋሪ ቢሆን ኖሮ ታላቅ ሐዋርያ ባልሆነም ነበር። እያሱን የእግዚአብሔር ሕዝብ መሪ ያደረገው ኃይል የመነጨበትን ሦስት የኃይል ምንጮች ከኔ ጋር ሆነህ፣ በመጀመሪያ እሱ ታማኝ ሰው ነበር ኢያሱ አንድ አንድ ኢያሱ የሙሴ አገልጋይ ወይም ሚኒስቴር እንደነበረ ይገልጻል። ይህ አገልጋይ የተባለው ቃል በመጽሐፍ ቅዱስ ውስጥ እንዴት ያለ ክቡር ቃል ነው! በእንግሊዝ ሀገር ቄስ ወይም ካህን በመባል ፈንታ አገልጋይ ወይም ሚኒስቴር እንላለን። ሚኒስቴር ወይም አገልጋይ? ይህን ሊገዛ የተሾመ ሳይሆን ስለ ክርስቶስ ብሎ ሕዝብን የሚያገለግል ነው። በጥቂት ታማኝ መሆን በብዙዎች ነገሮች ገዢ መሆንን የሚያስችል ነገር ነው። ታሪክ ጸሐፊው ዮሴፈስ ትክክለኛ ከሆነ እያሱ በግልጽ ባርነት አገር አርባ ዓመት እንደ ተቀመጠ ያወጋል። አስከባሪዎቻቸው ያደረሱባቸውን ችግር መዋረድ ጭካኔና ጭቆና ሁሉ ያውቃል። እንደገናም አርባ ዓመታት ሙሉ በምድረ በዳ መንከራተትን ቀምሷል። በዚያም በረሃው ጉዞ የእግዚአብሔር ሕዝብ ጠላት የነበሩት አማላቃውያንን ወግቶ ድል አደረገ። የተስፋን አገር ስላለው መልካም ዜና ከመጡት ከጥቂቶቹ እያሱ አንዱ ነበር። ጀግኖቹንና ብርቶዎቹን የከናንን ሰዎች ጽኑ ቅጥሮቻቸውን አይቷል ነገና ክር ግን አምላክ ሁሉን ማድረግ እንደሚችል አመነ ሰማንያ ዓመታት ሙሉ በእነዚህ ሁኔታዎች በታማኝነት ካገለገለ በኋላ እግዚአብሔር ጠራውና ለዚያ ብዙ ሰራዊት የመርነት ስልጣን እንዲይዝ አዘዘው እግዚአብሔር ዛሬ ለምን እንደሚያዘጋጀን ማን ያውቃል በዙሪያችን ባለችው አነስተኛ ስራችን በየቀኑ እናጉረመርማለን ከዚህ የበለጠ ታላላቅ ስራዎችን መስራት እንደምንችል እንገምታለን። አነስተኛዋ የቀን ተግባራችንና ስራችን በቂና ተስማሚያችን አይደለችም እንላለን። ዳሩ ግን እግዚአብሔር ልጠቀምብህ ከተፈለገ አነስተኛዋን ተግባሬን የምትፈጸምበት አንዷ ሰዓት በፊቱ በጣም ጠቃሚ ናት። ለመግዛት መገዛትንና ትዕግስትን መማር አለብን። ወደ ላይ ለማውጣት መጀመሪያ መውረድ ያስፈልጋል። ለሰው ሕይወት ያለው እግዚአብሔር ፈቃድ በከፍተኞች ነገሮች ሳይሆን በጥቃቅንና በተዋረዱ ነገሮች በኩል ይመጣል። ትንሽዋን ኃላፊነት ተቀብለ፣ አነስተኛዋን ተግባርህን ከልብህና ከአእምሮህ ብታከብር እግዚአብሔር አነስተኛዋንና የተዋረደችውን ስራ ከአንተ አንስቶ፣ ከፍ ያለ ኃላፊነት ያለበትን ትልቅ ስራ የምትሰጥበት ቀን ይመጣል። በለንደን ከተማ በመኖሪያ ክፍላቸው ውስጥ ቤት ውስጥ በእቃ ማጠቢያ ጋንዳዋ ላይ የአንድ ጓደኛዬ ሚስት እንዲህ የሚል ጽሑፍ አላት። የተቀደሰ አገልግሎት በቀን ሶስት ጊዜ እዚህ ይፈጸማል። በዚህ ሀሳብ የሰማይ መንፈስ ያለበት ይመስለኛል። እግዚአብሔር አንድ ቀን ለከፍተኛ ነገሮች እንደተጠራን እንደጠራንና እንዲያምነን የሚያደርጉት እነዚህ የመሳሰሉ ጥቃቅንና ዝቅተኛ ተግባሮች ታማኞች የሆነን መገኘታችን ነው። ለመሪነት ለመመረጥ የሚያስችሉ ነገሮች እነዚህ ከሆኑስ አሁን ሆኖ ስራችንን እናቁም። የእያንዳንዱ ሰው አይን አትኩሮ የሚመለከታቸውን ተግባሮች በጥንቃቄ የምንሰራውን ያህል አንድ ሰው እንኳን ሊያ የማይችለውን በጥንቃቄ አልሰራንም። ለእግዚአብሔር ከማገልገል ስን የምናገኘው ጥቅሞች ብቻ እንደ ጊዜ ሁኔታ ልናገለግለው ሳንሞክር አልቀረንም። ወዮልን! እኛ ጎስቋሎች ሰዎች እስካሁን ታማኞች ስላልሆንን የወደፊቱን በድፍረት ልንገጥመው እንችላለን ወይ? ወይስ እናቋርጥ? ኦ አይሆንም። ጥቂት ጊዜ ቆየኝ። ኢያሱ ጥላ ነው። ኢየሱስ ክርስቶስ ጌታችን ግን እውነተኛው ጥላ አካል ነው። ኢየሱስ ካለመታወቅ በተነሳ ጊዜ ለሶስት ዓመታት ስራ የሰላሳ ዓመት ዝግጅት አድርጓል። ለወላጆቹ ታዘዘ፣ የቤተሰቡን ስርዓት ፈጸመ። በናዝሬት ከተማ አናጢ ሆኖ በመስራት ሙያተኛነትን አከበረ። ከዚያ ሱቅ ያልተሟላ ዕቃ ተገኝቶ አይታወቅም! በየሰንበቱም ወደ መስጊድ ሄደዋል። በየጊዜው ያቺ መስጊድ የሞተች ነበረች። የወደፊት ስራው ምን እንደሆነ በማያውቁ ቤተሰብ መካከል ኖረ። አንድ ቀን ካለመታወቅ ወጣ ተጠመቀና ስራውን ጀመረ። ያን ጊዜ ከሰማይ ድምፅ መጣና እሱ ደስ የሚለኝ የሚወደው ልጄ ይህ ነው አለ። ሰላሳ ዓመት በውጪ ሳይታወቅ ከወላጆቹ ጋር የኖረበትን ጊዜ እግዚአብሔር ማተሙን አኖሮበታል። የናዝሬቱ ኢየሱስ ዛሬም አለ። እሱም የቤተ ክርስቲያን ራስና መሪዋ ነው። የእሱ ታማኝነት በመንፈስ ቅዱስ አማካኝነት በምእመናን ገብቶ ኃይልና ክብር እንዲሰጣቸው ሊያደርግ ይችላል። ቅንቅን የበላቸውን ያለፉ ዓመታቶች አመቶቻችንን ሊያድስ ይችላል። ባለፉት ጊዜያት ወደ እርሱ በመራመድ የእግዚአብሔርን ፈቃድ እንድናደርግ እንደምናደርግ ሁሉ አሁንም ቢሆን የተውናቸው አጢአቶችና ውድቀቶች ከቶ አያደናቅፉም። ይህን መጽሐፍ የሚያንብ ማንኛውም ሰው ወደ ልቡ የተዋረደና ተስፋ አይቆረጠም። የእግዚአብሔርን ሰራዊት ለመምራት ከተሰጠው ኃላፊነት ያለፈው ታሪኩና መጥፎ ስሙ የሚያገደው ቢመስለው በጌታዬ ስም የሚመክረው ይህን ነው፣ በሚሄድበት ሁሉ አምላክን እግዚአብሔር ከአንተ ጋር ናውና ጽና፣ አይዞ፣ አትፍራ አትደንግጥ። ሁለተኛ ለመርነት ለመመረጥ የሚያስፈልገው ግልጽ የሆነ ጥሪ ነው። በሕይወት ዕድሜ ሁሉ ማንም አይቋቋምህም። ከሙሴ ጋር እንደሆኑ ካንተ ጋር ይሆናለሁ፣ አልጥልህም፣ አልተውህም። ለአባቶቻቸው እሰጣችኋለሁ ብሎ የማልሁላቸውን ምድር ለዚህ ሕዝብ ታወርሳለህና ጽና፣ አይዞ። ኢያሱ አንድ አምስትና ስድስት ለመንፈሳዊ መሪነት ግልጽ የሆነ ጥሪ ለሚያስፈልገው ኃይል ሁለተኛው ምንጭ ነው። ምድረ ከነዓን በማይቆጠሩ አላፋት ባለ ጋራዎች እንደ ሞላች ኢያሱ ፈጽሞ አውቋል። እያንዳንዱ ስንዝር ጉዞ በጠላት እንደሚመከት ተረድቷል። ነገር ግን ከእግዚአብሔር መጠራቱን ያረጋገጠው ሰው አይበገርም፣ ደግሞም አያመነታም። ኢያሱ የራሱን ድካምና አለመብቃት ያውቃል። በምድሪቱም ትልቅ አምባና ጽኑ ምሽግ ያለችው ከተሞች እንዳሉ አይቷል። ከሁሉም በላይ እዛ ሳይደርስ ታላቅና ሰፊ የሆነውን ዮርዳኖስን ወንዝ መሻገር እንዳለበት ተገንዝበዋል። ለእግዚአብሔር መቆምን የሚመርጡ ሰዎች የዘወትር ዋጋቸው በዓለማውያን ዘንድ ውርደት፣ ትችት፣ ወቀሳና ሕዝብ ትዝብት መሆኑን ያውቃል ነገር ግን አይኖቹን ከነዚህ ነቅሎ የተገለጠለትን የእግዚአብሔርን ዓላማ እየተመለከተ ራሱን፣ ነፍሱንና ስጋውን ያለውን ሁሉ የእግዚአብሔር ፈቃድ የሚፈጽምበት መሳሪያ አድርጎ ፈጽሞ ለእግዚአብሔር አስረከበ። ስለዚህም ለእግዚአብሔር ልታደርግ ስለ ጀመርከው ማናቸውም አይነት ስራ የሚጠይቀ ጥያቄ የተገባህ ነህን የሚል አይደለም ግን የተጠራ ነህን የሚል ነው። ለክብር ነው ወይስ ስለተጠራህ ነው? በእግዚአብሔር ፊት ለዚህ ጥያቄ ከምትሰጠው መልስ የበለጠ አንዳች ነገር የለም። በለንደን አንድ ካህን ዘመዱን ሊጎበኝ ሄደ። ዘመዱም በቤተ ክርስቲያንህ ትልቅ መንፈሳዊ መታደስ እንዳለ ሰምቻለሁ አለ። ካህኑም አሁን ከሮሜ የሆነ ጊዜ ነበረን አለው። ዘመዱም ለመሆኑ አንተ አዲስ ምእመናን በተጨማሪ ተመዘገቡ አለው። ካህኑም ወንድሜ፣ ወይ ተጨማሪ አልከኝ! እንዲያውም የተባረከ መቀነስ ነበረኔ አለው። ማናችሁም በቤተ ክርስቲያናችሁ ስልጣን፣ ስም ማዕረግና ክብር ቢፈልግ አሁን ሆኖ ስራውን ያቁም ወይም ከእግዚአብሔር ጋር ይታረቅ። ዛሬ በቤተ ክርስቲያናችን የምንፈልጋቸው የእግዚአብሔር ሰዎች መንፈስ ሰብሮ ያደቀቃቸውና በቤተ ክርስቲያን ውስጥ የእግዚአብሔርን ክብር ብቻ የሚመኙትን ሰዎች ነው። ከተዋረዱና ልባቸው ከተሰበረ ሰዎች እሱ ስለ ጠራቸው ብቻ ወደ ክብር የሚያነሱትን ብርቱ ሰራዊት እንዲያስነሳ እግዚአብሔርን እንለምነዋለን። ወንዙ በፊታችን ነው። ነገር ግን ይህ ቢደረግ እግዚአብሔር ይመስገን፣ እንሻገረዋለን። የተመሸጉትን ከተሞች እንመታለን። እግዚአብሔርም ተራሮችን ያርቃል፣ ባህሩ ይደርቃል፣ ከተሞቹም ይወድቃሉ። የእግዚአብሔር ሕዝብ ማድረግ ያለባቸውን ተነስተው ከጌታችን ከኢየሱስ ክርስቶስ ጋር ወደፊት መገስገስ ነው። ስራውን በትክክል ያወቀውን ጌታ ላስታውስ ያለ ፍርሃት በቀጥታ ወደ ኢየሩሳሌም የሄደበትን ኃይልና ደፍረት ከየት አገኘ? ወደ ቀራንዮ ኮረብታ ወጥቶ ኃይል ሳለ በድካም የተቀበለበትን ኃይል ከየት አገኘ? አስተውል። የላከኝን ፈቃድ እንጂ ቃሌን ልፈጽም አልመጣሁም አለ። ደግሞም አምላኬ ሆይ ፈቃድህን ማድረግ ደስ ይለኛል። ምግቤ የላከኝን ፈቃድ ማድረግና መፈጸም ነው አለ። ጌታችን ኢየሱስ ክርስቶስ በሕይወቱ ለአንዲት ደቂቃ እንኳን ተከራካሪ የእግዚአብሔርን ፈቃድ ከማድረግ እንዲያስተው አላደረገም። የኃይል ምስጢር ነው። እግዚአብሔር ከመረጠልህ መንገድ ሊያስወጣህ የሚያስብ ነገር በልብህ እንዳለ የምትጠራጠረው ዛሬ ወስን። በአንተና ለአንተ ከታቀደው ከመልካሙ ከፍጹሙና ደስ ከሚያሰኘው የእግዚአብሔር ፈቃድ መካከል እንዳች ነገር እንዲቆም ከቶ አትፍቀድ። ሦስተኛው ለክርስቲያን መርነት የሚያስፈልገው የኃይል ምንጭ የእግዚአብሔር ቃል በውስጣችን መኖር ነው። ኢያሱ ምዕራፍ አንድ ቁጥር ስምንትን ተመልከት የዚህ ሕግ መጽሐፍ ካፊ ኃይል ላይ ነገር ግን ትጻፉበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። የዚህን ጊዜ መንገድህ ቀን አለሃል ይከናወንልህ አለም የእግዚአብሔር ቃል ቀንና ሌሊት ዘወትር በልባችን ቢኖር እግዚአብሔር ራሱ በመንፈሱ በውስጣችን ለመሆኑ በቂ ማረጋገጫ ነው። በቃሉ አማካይነት እግዚአብሔር መንፈስ ሕይወትን ይሞላልና ልብህን ይወርሳል። ለመሪነት የሚፈለገው ኃይል ምስጢር ይኸው ነው፣ የልጁ ሀብት መሆን በውስጣችን በሚያድረው ኃይሉ ብርቶች መሆንና በመንፈሱ መሞላት ማለት ነው። መንገዱም የሚከተለው ነው። በቀንና በሌሊትም አስበው። ለቅድስና ከዚህ የተሻለ አቋራጭ መንገድ የለም። ይህ ከግል ኑሮዬ ነገርኩ። በዘመን ሽማግሌ ከሆነው መጽሐፍ እንደምም እንደማገኘውና እንደማምነው አንድ ሰው ቅዱስ መሆን ከፈለገ በጸሎት ወደ እግዚአብሔር መቅረብና ቃሉን ቀንና ሌሊት መከተል ነው። ሰው አካሄዱን ከእግዚአብሔር ጋር አድርጎ የተቀደሰውን ኑሮ ሲኖር ስለ እግዚአብሔር ዝቅ ቢያደርገው፣ አምላኩን በመቃወም የተሰጠውን ክብር እድልና ስልጣን ቢያዋርድ፣ የተዘጋ በር የሚከፈለውን እዳ ማወቅ ይገባዋል። ምክንያቱም አንዳንድ ጊዜ ከቤተሰቡ ከተዘጋው በር ውጭ የሆኑ ይገኛሉ። ማንኛውም ክርስቲያን በእግዚአብሔር ፊት ለብቻው በጉልበቱ ተንበርክኮ ካለበት ጊዜ ይልቅ መሪ ሊሆን አይችልም። ለማንኛውም ቅድስና የጥንቆላ ጥበብና የሚሰጣቸው ተአምራዊ ችሎታ የለኝም። ለመንፈሳዊ ኃይላችሁ የሚሰጣችሁ ከዚህ የተሻለ አቋራጭ መንገድ የለም። ላደርግላችሁ የሚችለው አንድ ነገር ይህ ነው። ወደ መጽሐፍ ቅዱሳችሁ ተመለሱና ቀንና ሌሊት አስቡት። በእግዚአብሔርም ፊት በጸሎት በግንባራችሁ ተደፉ። የክርስቲያን ንግዱና ትርፉ በቤተ ክርስቲያን ብቻ አይደለም፣ ግን ከተዘጋው በር ባስተ ውስጥ ነው። ጌታችንም የተራመደው ጎዳና ይህ ነው። ጌታችን ኢየሱስ ክርስቶስ በቅዱስ መጽሐፍ ወይም በብሉይ ኪዳን ያለውን ስልጣን አመነ። ለጋብቻ ኪዳን ማሰሪያ መሰረት መሆን ጠቀሰ። የራሱን ትንሣኤ ለማረጋገጥ የዮናስን ታሪክ አስተማረ። ከሰይጣን በተጋፈጠና በፈተናው ወቅት በመጽሐፍ ቅዱስ ተጠቀመ፣ ተጽፏል አለ። የእሱ ኃይል ሕይወቴን ከእግዚአብሔር ቃል ከማዋሃዱ መጣ። እኔ የሚነግራችሁ ቃል አለ ጌታ ኢየሱስ አለ ጌታ ኢየሱስ እርሱም መንፈስ ሕይወትም ነው። በእግዚአብሔር ቃል መሞላት ራሱ እርሱ ራሱ በእኛ ለማደሩ ማረጋገጫ ነው። እንግዲህ እግዚአብሔርን አመስግኑ። የሚሰነዘርብን መሳሪያ ሁሉ አይጸናም። ለፍርድና ለትችት የሚሰነዘርብን ምላስ ሁሉ ይፈረድበታል። የእሳት ማንደጃው እቶን ሰባት እጥፍ ቢሞቅም፣ እርሱ ከኛ ጋር ነው። ወንዙ ሰፊና ትልቅ ቢሆንም ከቶ እንደማያሰጥመን ተስፋ ተሰጥቶናል። አትፍራ እኔ ካንተ ጋር ነኝና፣ ያን ጊዜ ፈሪና ደካማው አሸናፊ ይሆናል። ምክንያቱም የሰው ትምክህት ለማስቀረት እግዚአብሔር ፈቃዱን ሊገልጥ በደካሞች ሰዎችና ምናምን በሆኑ ነገሮች ይጠቀማል። እግዚአብሔር የሚጠቀምበት ሰው እንዲህ ያለ ነው። የሚፈለገው የቀድሞው የታማኝነት አገልግሎት አሁን የማይነቀፍ ስራና በእግዚአብሔርም ቃል መሞላት ከሆነ እንዴት አድርገን ለእርሱ ብቁዎች እንሁን? ድካማችንን፣ መርበትበታችንንና ፍርሃታችንን ወደ እርሱ እናምጣ። በውስጣችንም ለሚያድረው ብሩክና ቅዱስ መንፈሱ በመንበርከክ ራሳችንን እናስረከም! በኢየሱስ ክርስቶስ ሕይወት የተገለጡ ብሮች ብሩክ፣ ጠባዮችና ባሕርይዎች ሁሉ በኑሮዬና በኑሮህ ተገልጠው በሕይወታችንም እንዲዋሃዱ እንጸልይ። የሚፈልግብህ ነገር አለ። ልትከፍለው ትፈቅዳለህን? ለአንተ የእግዚአብሔር ፈቃድ መሆኑን ከምታምን ውጪ የሆነውን ሌላውን ኃላፊነት ሁሉ ከህይወት ይሰረዝ። ቃሉን ያለማቋረጥ ከማሰብና ከመጠበቅ የሚከለክልህን ክብርም ሆነ ሥራ አናቸው ድም ተግባር በሙሉ አይልህና፣ ልብህ እምቢ በል አትቀበል። የምንኖርበት ዘመናችን ሰዎች የተከፈተ መጽሐፍ ቅዱስ ከፊታቸው አድርገው ጸጥ ብለው እግዚአብሔር እንዲናገር የመጠባበቅ ጥበብ የጠፋበት ዘመን መናፈቅ መናፈቅን ነው ዘመን መናፈቃን ነው። ከዛሬ ጀምረ ቅድስናን ለማድረግ ራሴን አስለምድ። ክብርህንና ማረግን በመፈለግ በድለህ እንደሆነ አገልግሎትን አቁም። ወይም ለብቻ ኃጢአትን ለእግዚአብሔር ተናዘዝ፣ ከእርሱም ታረቅ። ያን ጊዜ በቤተ ክርስቲያንና በመርነት አማካኝነት የሰማይ ብርሃን አምላካዊ ሥልጣንና ኃይል ይገለጣል። የእግዚአብሔርም የጸጋ ወንዝ በእያንዳንዳችን ልብና በእኛም በኩል ለበረከት ወደ ሌሎች ይጎርፋል።